ኔማትና አቡድ ጀርመን የልጆች መጠለያ ማዕከል ውስጥ ምግባቸውን የሚያበስሉት በአንድነት ነው። የ16ና የ17 ዓመት ታዳጊ ወጣቶቹ ስደተኞች ከመጠለያ ውጭ ደግሞ ከጀርመናውያን ጓደኞቻቸው ጋር እየተቀላለዱ ዞር ዞርም ይላሉ። ላንድስበርግ ውስጥ የሚገኘው የሕፃናትና ታዳጊዎች ማቆያ ማዕከል ማዕድ ቤት መደርደሪያ ላይ የተለያዩ የምግብ አይነቶች አበሳሰልን የሚያብራራ መጽሐፍ ተቀምጧል። ኔማትና አቡድ ግን ምግብ ሲያበስሉ እጅግ የሚያስደስታቸው ስጋ በሩዝ መቀቀሉን ነው። ለውጥ ሲያስፈልጋቸውም ያው ስጋ በሩዝ ነው ምርጫቸው። አንዳንዴ የግድ ሲሆንባቸው ብቻ ፓስታ ይቀቅላሉ። ሁለቱም ታዳጊዎች ጀርመን በገቡ በአንድ ዓመታቸው ጥሩ ጀርመንኛ መናገር ጀምረዋል። የሚኖሩበት አካባቢ የባየር የአነጋገር ቅላጼ ተጽዕኖ አላሳረፈባቸውም። የባየር የአነጋገር ለዛ ለእኔ አስቂኝ ነው። ደግሞም የተማርኩት ያን አይደለም፤ በመላ አገሪቱ የሚነገረው መደበኛ ጀርመን የሚባለውን ጀርመንኛ ነው የተማርኩት። ለእኔ እሱ ይቀለኛል። በአፍጋኒስታዊያንና ሶሪያውያን መካከል በሚፈጠር የአመለካከት ልዩነት ብዙውን ጊዜ ውጥረት እንደሚከሰት የላንድስበርግ የህፃናትና ታዳጊዎች ማቆያ ማዕከል የምክር አገልግሎት ሰራተኛ ይናገራሉ ለኔማትና አቡድ ግን ማንነትና እምነት ብዙም ግድ አይሰጣቸውም ሁለቱን ያገናኛቸው ውስጣዊ ስሜት ነው ኔማት ስለ አቡድ ሲናገር ዝምተኛና ጭምት ነው እንደዚህ አይነት ሰዎች ደስ ይሉኛል ሁለቱ ታዳጊዎች በእጃቸው ሳይሆን በአእምሯቸው ነው መስራት የሚፈቅዱት አቡድ መሆን የሚሻው የመረጃ ሰራተኛነት ነው። ኔማት ለመኪና ሜካኒክነት ዝንባሌ ያለው። ሁለቱም ታዲያ የሚፈልጉትን ለማግኘት በሂሳብ ትምህርት ጎበዝ መሆን ያሻቸዋል። ለዚያም በስራ ስልጠና መስጫ ውስጥ ተግተው እየሰሩ ነው። ኔማት ቤተሰቡን ያጣው አፍጋኒስታን ውስጥ ነው። ስለዚያ ግን ብዙም መናገር አይሻም። የስደት ጉዞ የሚጀምረው ባለፈው ዓመት ነው። መጀመሪያ ለመንፈቅ ያህል ኢራን መቆየት ነበረበት። ከዚያ ተነስቶም ወደ ቱርክ ያቀናል። ከቱርክ ደግሞ በመናኛ ጀልባ ከሌሎች ስደተኞች ጋር ታጭቆ ጉዞ ወደ ግሪክ። ከግሪክ የባልካን መስመር በሚባለው አድርጎ ነበር ጀርመን የገባው። ሁሌም ስለ ጀርመን የምሰማው ድንቅ ሀገር እንደሆነች ነበር። እዚያ ሳንቲም መያዝ እንደሚቻል በነጻነትም እንደሚኖር ነበር የምሰማውን። ነጻነትና ፍትሕ ለአቡድ ከምንም በላይ የሚሻቸው ነገሮች ናቸው። በሶሪያ ጦርነት ቤተሰቦቹ ምርጥ የሚባል ቤታቸውን ስራቸውንና ሀገራቸውን አጥቷል። ከወላጆቹና ስምንት እህት ወንድሞቹ ጋር በሊባኖስ አድርጎ ግብጽ ቢገባም እዛ የገጠመው ሌላ ፈተና ነበር። ልጅ ቢሆንም ጀርመን ለመምጣት በቀን ለ12 ሰዓታት ይሰራ ነበር። እናም እንደምንም 3000 ዩሮ አጠራቅሞ በአነስተኛ ጀልባ ጉዞ ወደ ጀርመን ለስድስት ቀናት ባህር ላይ እንደ ተንከራተቱም ይገልጣል። ከሞት የተረፈውም ለጥቂት ነበር። 300 ስደተኞችን አጭቃ የነበረችው አነስተኛ ጀልባቸው ነፍሳድን ሄሊኮፍተር ባይደርስላት ኖሮ ዛሬ አቡድ የለም ነበር። ይህን ሁሉ መከራ አልፎ የመጣው አቡድና ጓደኛው ኔማት ጀርመን ውስጥ ቆይተው መኖር ነው ፍላጎታቸው። አንድ ወቅት ግን ወደ ሀገራችን እንላካለን የሚል ስጋት ሁሌም እንዳጠላባቸው ነው። እንዲያም ሆኖ ጀርመን ሕፃናት ታዳጊዎች ማቆያ ውስጥ ለተደረገላቸው አቀባበል ሁለቱ ታዳጊዎች ምስጋናቸውን ይገልጣሉ።